የወጣቶች ዓለም ከተለያየ ሀገር የተወዳደሩ ፎቶ አንሻዎች ተገኝተው ስራዎቻቸውን በተለያዩ ባለሙያዎች የሚያስገመግሙበት አራተኛው ዓመታዊ የኒውዮርክ ፖርትፎሊዮ ሪቪው መጋቢት 24ና 25 ቀን 208 ዓ.ም ኒውዮርክ ላይ ይካሄዳል። አዘጋጁ ደግሞ የኒውዮርክ ታይምስ ጋዜጣ ነው። በዚህ ዝግጅት የፎቶ ስራዎቻቸውን ለማስገምገም እድሜያቸው ከ21 አመት በላይ የሆኑ ፎቶ አንሺዎች ተወዳድረዋል። የ22 አመቷ ኢትዮጵያዊት ኢየሩሳሌም አዱኛ ከተመረጡት አንዷ ናት። ኒውዮርክ ታይምስ የሚባል ጋዜጣ የኔን ፖርትፎሊዮ ሪቪው ሊያደርጉ ከ2500 ፎቶግራፈሮች መቶ ፎቶግራፈሮች መቶ ስልሳ አራት ተመርጦ እኔ አንዱ ሆኜ ተጠራሁ። ወጣቷ በስድስት ቀናት የኒውዮርክ ቆይተዋ ከዚህ ዝግጅት ምን ትጠብቃለች? ምጠብቀው ያው ስራዎቼን አይተው አንዳንድ ሜቢ ጋለሪዎች ሊሆኑ ይችላሉ ስራዎቼን ማሳየት የምችልበት፣ ወይ ደግሞ እንዲህ ከከተማ እየወጣው የምሰራው በራሴ ወጪ ስለሆነ ሜቢ ፕሮጀክቶቼ ላይ ሰፖርት የሚያደርገኝ ድርጅት ካገኘው፣ ወይ ስራዎቼን ዲስፕሌይ የማደርግባቸው ጋለሪዎች ካገኘው እንደዛ እንደዛ አይነት ነገሮችን ነው ኤክስፔክት የማደርገው። ሚት የማደርጋቸውን ሰዎችን የተነገረኝ እና እነሱ ኢንትረስተድ ከሆኑ ነው እርግጥ የሚሆነው። ቡክ ፐብሊሸሮች አሉ፣ ጋለሪ ኦነርስ አሉ፣ ፎቶ ትልልቅ ፎቶግራፈሮች አሉ፣ አርት ኪዩሬተሮች አሉ። እነሱን ከስልሳ በላይ ይሆናሉ። ከነሱ ውስጥ ወደ ሀያ ፐርሰናል የሆነ ሚቲንግ ይኖራቸዋል ተብለናል። እነሱን አናግሬ ነው ከዛ ይሆን ነገር የሚታወቀው አንድ ፎቶ አንቺ ስኬታማ ለመሆን ተሰጦ ጊዜና ስራዎቹን የሚያስተዋውቅበት መድረክ ያስፈልገዋል። ኢየሩሳሌም ለዚህ ብዙ ጊዜ አልወሰደባትም። ፎቶግራፊ ስራ ከጀመርኩኝ ሶስት አመት ይሆነኛል። በደንብ ስራውን መስራት ከጀመርኩኝ ደግሞ ወደ አንድ አመት ተኩል ይሆነኛል። ፋሽን ዲዛይን ተመራቂ ነኝ። ስለዚህ አሁን ኢየሩሳሌም ምንድን ናት ፎቶ አንቺ ናት ወይስ የልብስ ቅድ ባለሙያ ናት አሁን በጣም አተኩሪ እየሰራ ያለሁት ፎቶግራፊ ስራ ላይ ነው ብመረቅም ብዙም ስላልሰራውበት ገና በደንብ ዝግጁ የሆንኩበት ና መስራት የምችልበት ፎቶግራፊ ስለሆነ እውቀቱም በደንብ ያለኝ እና ኤክስፔሪንሱም ያለኝ በፎቶ ስለሆነ በፎቶግራፊ ላይ ነው እየሰራ ያለው እያተኮርኩትም ወጣቷ ፎቶ ማንሳት የተማረችውም አጫጭር ኮርሶችን በመውሰድ እንደሆነ ትናገራለች። ትምህርቱን የወሰድኩት መጀመሪያ ውጭ ሀገር በነበርኩበት ጊዜ አርኪቴክቸር እማር ነበረ። ያው ባልጨርሰውም የዛን ጊዜ የፎቶግራፊ ክላስ ነበረ የጓደኛዬ፣ ጀስት አንድ ቀን ገብቼ አስተማሪው የሚቀጥሉትን ወራት ለማስተማር ፈቃደኛ በነጻ ስለነበረ በዛ ጀመርኩኝ። የራሴን ካሜራ ገዛ ከዛም በኋላ ወደዚህ ሀገር ስመጣ ፎቶግራፈር ልጆችን አግኝቼ ከእነሱ ጋር ከከተማ እየወጣን አነሳን፣ ኤግዚቢሽን አቀረብን። ከዛም በኋላ ወርክሾፕ ደስታ ፎር አፍሪካ ያዘጋጀው ነበረ። እዛ ላይ ብዙ ከውጭ የመጡ ፎቶግራፈሮች ትሬን አድርገውኛል። ዩኔስኮ ያዘጋጀው ፓን አፍሪካን ወርክሾፕ ነበረ። እዛም ላይ ለአንድ ወር በየቀኑ የፎቶ ጆርናሊዝም ትምህርት ተምሬያለሁ። በዛ በዛ ነገር ነው። የት ነበር በፊት የምትኖሪው? ያው ከልጅነቴ እዚሁ ነበርኩኝ እስከ አስራ ሰባት አመቴ ድረስ ከዛም ውጭ ትምህርት እድሉ ደርሶኝ ሄጄ ለአራት አመት ቆየው አሜሪካ፣ ሜሪላንድ ባልቲሞር ነበርኩኝ። ከሁለት አመት በፊት ደግሞ ተመለስኩኝ ወደ ኢትዮጵያ። እንዴት ታዲያ ወደ ልብስ ቅድ ስራው ገባሽ? መጀመሪያ ላይ ለምን እሱን ለመማር ወሰንሽ? ያው ከልጅነቴ ጀምሮ በጣም ስዕል እወዳለሁ ስላለሁ ሀይስኩልም እየነበርኩ ዲዛይን አደርግ ነበር። ልብሶች ባለባበሴም የሆነ ሁል ቀን እያሰብኩበት ነው እና የሆነ ለየት ያለ ነገር እፈልግ ነበረ። ከድሮ ጀምሮ ትምህርት ሲባል መማር የምፈልገው ነገር ፋሽን ዲዛይን ነበረ። አይገስ ወደፊትም ቀጥዬ መማር እፈልጋለሁ በሱ። ምክንያቱም ሁለቱም ነገሮች አይገስ ጎን ለጎን በጣም ይሄዳሉ። ምክንያቱም ፎቶ አነሳም አንዳንዴ ለእኔ ለራሴ ለፋሽን ኢንስፓይሬሽን እንዲሆኑ ብዬ ነው ማነሳው። በሌላ በኩል ደግሞ የስነ ህንጻ ተማሪም እንደነበርሽ ወይም ጀምረሽው እንደነበር ገልጸሽልኛል። እሱንስ ለመማር ለምን ወሰንሽ? ከስዕሉ ጋር ከአርት ጋር ትንሽ የሚያያዝ ነገር ነው እና ያው ፕሮፌሽናል የሆነ ነገር በሱ ያለው ደግሞ አርኪቴክቸር ነበረ። ያው ብዙም ባይሆን ትንሽ ኢንትረስትድ ነበርኩኝ፣ ግን ያው በደንብ ኢንትረስትድ የሆንኩበት ነገር ስላልሆነ መቀጠል አልቻልኩኝም። እስኪ ወደ ፎቶ ስራዎችሽ እንመለስ እና ምን አይነት ፎቶዎች ናቸው ታዲያ የምታነሻቸው ወይም ማንሳት የምትወጁ? ብዙም ማነሳቸው ዶኪመንታሪ ፎቶዎች ናቸው፣ ሂስትሪን ዶኪመንት የሚያደርጉ በፋሽንም ሊሆን ይችላል፣ በባህልም ሊሆን ይችላል። በተለይ ላሊበላ የሰራቸው ስራዎች አንድ አመት ሂጅ ያየሁትን የሚቀጥለው አመት ሁሉ ነገር ይቀይራል ና እንደ ዶኪመንቴሽን አይነት ስራ ነው የምሰራው። ፎቶ ጆርናሊዝም እሰራለሁ። የሰዎችን ታሪክ በማዳመጥ የእነሱን ታሪክ እየተናገርኩኝ በፎቶዎችም አነሳለሁ። ብዙም አተኩረው ብላክ ኤንድ ዋይት ፎቶግራፊ ላይ ነው። ለምን ብላክ ኤንድ ዋይት ለእኔ ሀሳብን በጣም ይሰበስባል። እኔ ደግሞ የሆነ ሀሳብ ሰብስቦ በደንብ መናገር የሚችል ፎቶ ለማሳየት ስለምፈልግ በተለይ እንደዛ የምለው ብዙ ያነሳት የላሊበላ ነው ስፒሪቹዋል ሲሆን ብላክ ኤንድ ዋይት የሆነ በደንብ ሀሳብ የሚሰበስብ ነገር ሆኖ ስላገኘሁትም ኢየሩሳሌም አንዳንድ ኢንስታግራም ላይ ለምሳሌ ያዩዋቸው ፎቶዎች ሰዎችን በድርጊት ላይ ሳሉ የሚያሳዩ ናቸው እና ሆን ብለሽ ነው እንደዚህ የምታነሽው? አዎ፣ ምክንያቱም እየሆነ ያለውን ነገር ነው ዶክመንት የማደርገው። አዲስ አበባም ኢንስታግራም ላይ ብዙ የማደርገው የአዲስ አበባ ፎቶዎች ናቸው። በየቀኑ መንገድ ላይ ሲሄድ ቆሜ የማያቸው ነገሮች፣ እንደገና እንዳስብ የሚያደርጉኝን ነገሮች ፎቶ እያነሳው ለሌሎችም ኢንስፓየር የሚያደርግ ነገር ሴንተንሶችን እየጻፍኩኝ ያ ኢንስፓየር ለማድረግ ነው ሰዎችን የማነሳ። ኢየሩሳሌም ፎቶ በምታነሳበት ጊዜስ ጎዳና ላይ የሚገጥሟት ሰዎችና አመለካከታቸው ምን ይመስላል? አንዳንድ ብዙ መነሳት የማይፈልጉ ሰዎች አሉ፣ ብዙ ደግሞ ያው የዛን ያህል መነሳት የሚፈልጉ አሉ እና ያው በደስታ ይነሱልኛል። አንዳንዴ የማይፈቅዱም ከሆነ ደስ ሙቭን አድርጌ ወደ ሌላ ሰው እሄዳለሁ። በተለያዩ ሀገራት የሚገኙ የፎቶ ባለሙያዎች እና አማተር ፎቶ አንሺዎች በተወዳደሩበት የኒውዮርኩ ዝግጅት ለመሳተፍ የተለያዩ መስፈርቶች ነበሩ። ያው መስፈርቱ ፎቶ ጆርናሊዝም በተመለከተ ያነሳ ነው። አንድ ስቶሪ የሰራ ነው። ፎቶ ኮሌክሽኖች ካሉ ሰሜት አድርጎ ነበረ። እኔም ያው ብዙ ስራዎች ከላሊበላ ናቸው በድጋሚ እና እዛ አካባቢ ወደ ስምንት ፎቶ የሰዎቹን አለባበስ እዛ አካባቢ ያሉትን ገበያ ወስጄ በጥቁር ባክግራውንድ ያነሳኋቸው ነበሩ። እነሱ እነሱን አነሳው። ሌሎችም ዶክመንት የሚደረጉ እዛ አካባቢ ያሉ ብዙ ነገሮች አሉ። እሱ ነው ሰብሚት አድርጌ የእነሱን ስቶሪ ተናግሬ ሰብሚት ያደረግኩት። የመጀመሪያ ጊዜሽ ነው ስራዎችሽን በውጭ ሀገር ስታሳይ? አዎ የመጀመሪያ ጊዜ ነው። የአገር ውስጥ ነበረ መጀመሪያው እዚህ ኤግዚቢሽን ምናምን ያደረግኩት ግን ወደ ውጭ ልክ ያላቅም ነበረ። ሶስት የተለያዩ የሙያ ዘርፎችን የዳሰሰችው ኢየሩሳሌም በመጨረሻም ወደ ፎቶ ማንሳት አድልታለች። ወደፊትም በዚህ የመቀጠል አላማ ነው ያላት የምሰራውን ስራ የቀጠልኩበት ሞር ኳሊቲንም ያሻሻልኩኝ የሀገራችን ሪፕሬዘንት የሚያደርግ የሚወክል ፎቶግራፎች በእኛ በኢትዮጵያውያኖች የተነገረ ታሪክ ታሪካዊ ፎቶዎችን ማሳየት ነው። እና ያው የወደፊት አላማዬ የሀገራችንን ገጽታ ዶኪመንት አድርጎ እንደ ሂስትሪ መያዝ ነው እና ለሰዎችም ለአለምም እንዲታይ። ስለዚህ የልብስ ቅድ ስራሽ ለጊዜው ወደ ጎን ይሆናል ማለት ነው? አዎ፣ ቢያንስ እስከ ተወስኑ ወራት ድረስ አዎ፣ ብዬ አስባለሁ። ከተለያየ ሀገር የተሰበሰቡ ፎቶ አንሺዎች ተገኝተው የፎቶ ስራዎቻቸውን የሚያስገመግሙበት አራተኛው አመታዊ የኒውዮርክ ፖርትፎሊዮ ሪቪው ላይ ፎቶዎቿን ለባለሙያዎች የማቅረብ ና የማስተቸት እድል ካገኘችው ወጣት ኢየሩሳሌም አዱኛ ጋር ያስተዋወቀን የዛሬው የወጣቶች አለም ዝግጅት በዚሁ ይጠናቀቃል። ልደት አበበነኝ መልካም ሳምንት።